ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ የአፍ ውስጥ ጤና ማራኪ ፈገግታን በመፈንጠቅ ብቻ አይገታም፣ ከዚያም የላቀ ነው። የአፍ ጤና ብዙውን ጊዜ በተቀረው የሰውነቶ አካል ላይም ተጽዕኖ አለው። አውስትራሊያ ውስጥ የጥርስ ክብካቤ ውድ ነው። ይሁንና ሁሌም ወጪዎችን የመቀነሻ መንገዶች አሉ። አውስትራሊያ ውስጥ የተወሰኑ ሰዎች የሕዝብ የጥርስ ክብካቤ ግልጋሎቶችን መጠቀም የሚችሉ ሲሆን በርካቶች ግና የግል ሕክምና መስጫዎችን ለመጎብኘት ግድ ይሰኛሉ አልፎ አልፎ በግል የጤና ኢንሹራንስ የሚታገዙ ሲሆን በተረፈ ግና ወጪዎቻቸውን የሚሸፍኑት ከኪሳቸው በማውጣት ነው የቪክቶሪያ የጥርስ ጤና ግልጋሎቶች ድርጅት ዋና ሥራ አስፈጻሚ የሆኑት ዶክተር ዴብራኮል ሜዲኬር የጥርስ ምርመራዎችን ማጽዳትና መሙላትን የመሳሰሉ መሠረታዊ የጥርስ ክብካቤን እንደማይሸፍን ሲገልጡ በደምሳሳው በሜዲኬር ምንም ነገር አይሸፈንም። በጣም በጣም ጥቂት ከሆኑ ነገሮች በስተቀር ከፓቶሎጂ ጋር በተያያዘ መልኩ ሆስፒታል የተኙ ከሆነ ምናልባትም የሜዲኬርን ሽፋን ያገኝ ይሆናል። ይሁንና በአብዛኛው መሠረታዊ የጥርስ ክብካቤ ግልጋሎት በሜዲኬር አይሸፈንም ይላሉ። ሜዲኬር የጥርስ ክብካቤ ግልጋሎቶችን አስመልክቶ የሚሸፍነው የጥርስ ሕክምናው ከጠቅላላ ጤና ጋር ተያያዥነት ያለው እንደሆ ነው። የጥርስ ሕክምና ግልጋሎቶች ክፍያ እንደ ጥርስ ሐኪሞና እንደሚኖርበት አካባቢ ይወሰናል። እንደ አውስትራሊያ የጥርስ ሕክምና ማኅበር ገለጣ ከሆነ በእጅጉ ውድ የጥርስ ምርመራ ያለው በሰሜናዊ ግዛት ኤንቲ ሲሆን በተቃራኒው ርካሽ ምርመራ ማግኘት የሚቻለው ታዝማኒያ ውስጥ ነው። መደበኛ የሆነ የማስተካከልና የማጽዳት የጥርስ ህክምና ግልጋሎት እስከ ሁለት መቶ ዶላርስ ወጪን ያስከትላል። የጥርስ ሐኪም ከመምረጡ አኳያ የሸማቾች ተሟጋቹ ቡድን ቾይዝ ቃል አቀባይ የሆኑት ቶም ጎድፍሬይ ሲናገሩ ኢንሹራንስ የሌሎት ከሆነ የክፍያ ዋጋዎች ከጥርስ ሐኪም ጥርስ ሐኪም ይለያያል። በጀቶ ውስን ከሆነም ምርመራውን ከማድረገው በፊት ምን ያህል ወጪን እንደሚጠይቀዎት ቀደም ብለው መጠየቁ በጀቶን በቀላሉ ለመበጀት ያስችሎታል በማለት ያስገነዝባሉ። ቶም ጎድፍሬ ጥሩ የጤና ኢንሹራንስ ወጪዎችን እንደሚቀንስ ጠቅሰው፣ ይሁንና ሙሉ በሙሉ ወጪን እንደማይሸፍን ሲያሳስቡ የጤና ኢንሹራንስ ተጠቃሚዎች ለጥርስ ሕክምና ካወጣቸው ወጪዎቻቸው ውስጥ በአማካይ ግማሽ ያህሉን ብቻ እንደሚያገኙ ልብ ሊሉ ይገባል። ምንም እንኳ የጥርስ ሕክምናን ለመሸፈን እንዲያስችሎ ከበጀት አኳያ በተጨማሪ ፖሊሲነት ሊጠቀሙ ቢያስቡም ከኪሶ ታካይ ወጪን ማውጣቶ ግና አይቀርም ይላሉ። ይሁንና ቶም ጎድፍሬ በጤና ኢንሹራንስ ላይ ተጨማሪ ሽፋን ማከሉ ረብ የሚኖረው የአይን መነጽር፣ የአካል እንቅስቃሴ ሕክምናን የመሳሰሉትን ለመጠቀም ዕቅድ ካሎት ነው ባይ ናቸው። ለጥርስ ሕክምና ሲሉ ብቻ ተጨማሪ ኢንሹራንስ ሽፋን ከመክፈል ይልቅ በቀጥታ ከኪስ ወጪ አድርጎ መሸፈኑ የተሻለ አማራጭ ነው በማለትም ይጠቁማሉ። የጥርስ ሕክምና ለአዋቂዎች ውድ ሲሆን ለሕፃናት ግና ወጪው መጠነኛ ነው። የቪክቶሪያ የጥርስ ጤና ግልጋሎቶች ዋና ሥራ አስፈጻሚዋ ዶክተር ዴብራ ኮል የሕፃናትን የጤና ክብካቤ የማግኘት ብቁነት አስመልክተው ሲናገሩ ሁሉም ሕፃናት they, um, so 18 ከመምላታቸው በፊት እስከ 17 ዓመታት ውስጥ ሳሉና የተወሰነ የቤተሰብ ታክስ ድጎማ መስፈርትን እስካሟሉ ድረስ ክብካቤውን ለማግኘት የብቃት መመዘኛውን ያሟላሉ በማለት ይገልጣሉ። ወላጆች ለሁለት ዓመታት ለጥርስ ሕክምና የሚያውሉት በአንድ ሕፃን 1ሺ ዶላርስ ድጎማን ሊያገኙ ይችላሉ። ዶክተር ዴብራ ኮል የሕዝብ የጥርስ ህክምና አገልጋሎቶችን ተጠቃሚ ለመሆን የሚችሉ ሰዎች ጥቂት መሆናቸውን ሲገልጡም እያንዳንዱ ክፍለ ሀገር በጥቂቱ ለየት ያለው መመዘኛ አለው። ይሁንና በአብዛኛው የጤና ካርድ ወይም የጡረታ ካርድ ያላቸው መመዘኛውን ያሟላሉ። ቪክቶሪያ ውስጥ የሚኖሩ ስደተኞች ወይም ጥገኝነት ጠያቂዎች የክብካቤው ተጠቃሚ ይሆናሉ። ሌሎች ክፍለ ሀገራት ውስጥ በመጠኑ ለየት ያለ ቢሆንም አስቸኳይ ህክምናን የሚጠይቅ ሁነት ከገጠመ ግና ክብካቤውን ማግኘት ይቻላል ብለዋል ዶክተር ኮል። በአብዛኛው ስደተኞችና ጥገኝነት ጠያቂዎች የጥርስ ህክምና የሚያሻቸው መሆናቸውን ጠቅሰው በተቻለ መጠን እርዳታን ቀደም ብለው እንዲጠይቁ ሲያበረታቱም ዋናው ልናበረታታ የምንሻው ነገር ስደተኞች ወይም ጥገኝነት ጠያቂዎች ሳይዘገዩ ቀደም ብለው የህክምና አገልጋሎቱ እንዲሰጣቸው እንዲጠይቁ ነው። እንዲያ ካደረጉ የቅድመ መከላከል ፕሮግራሞችን በመጠቀም ሁኔታዎች ተባብሰው የከፋ ደረጃ ላይ እንዳይደርሱ ማድረግ ይቻላልና በማለት ያሳስባሉ። ስለሚኖርበት የክልል ወይም ክፍለ ግዛት የህዝብ የጥርስ ግልጋሎቶች አሰጣት ተጨማሪ መረጃን የሚሽ ከሆነ የክፍለ ሃገሮን የጤና ዲፓርትመንት ድረገጽ ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።